የማንዴላ ዋሽንግተን በማህበረሰብ መሪነት በንግድና ስራ ፈጠራ እንዲሁም በመንግስትና ሕዝብ አስተዳደር ላይ የሚሰሩትን ወጣት አፍሪካውያንን ለማበረታታትና እርስ በርስ እንዲማማሩ ለማድረግ በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እቅድ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ተጀምሯል። በዚህ የልምድ ልውውጥ በርካታ ወጣት አፍሪካውያን ወደ ዩናይትድ ስቴትስ በመምጣት በተለያዩ ግዛቶች ባሉ ከፍተኛ የትምህርት ተቋማት ሀሳባቸውንና እቅዳቸውን ሊያጎለብቱ ብት የሚችል ልምድ በተሰጣቸው አጭር ጊዜ ውስጥ ይቀስማሉ። ሀሳባቸውንም ይገልጻሉ። ከሌሎች የአፍሪካ ወጣቶች ጋር ልምዳቸውንም ይለዋወጣሉ። የሚቀጥለው ዓመት ማለትም እንደ አውሮፓውያን አቆጣጠር በ2017 በኢትዮጵያ አቆጣጠር በ2010 ማለት ነው። ለመሳተፍ ለሚፈልጉ ወጣት አመልካቾች ቀነ ገደብ ነገ ያበቃል። አዲስ አበባ በሚገኘው የአሜሪካ ኤምባሲ በሕዝብ ግንኙነት ክፍል ውስጥ የባህልና የትምህርት ጉዳዮች ረዳት አስተባባሪ የሆነችው ኢየሩሳሌም ማንደፍሮ ስለ ፕሮግራሙ ገልጻልኛለች ማንዴላ ዋሽንግተን ፌሎሺፕ የፕሬዚዳንት ባራክ ኦባማ ጠሩት ማለት ይቻላል ፕሮግራም ነው። ለወጣት አፍሪካውያን መሪዎች የተዘጋጀ ፕሮግራም የስድስት ሳምንት የሊደርሽፕ ስልጠና ፕሮግራም ነው። በሶስት ዘርፎች ነው። በንግድ እና ንግድ ነክ ነገሮች ወይም የፈጠራ ቢዝነስ እና ኢንተርፕርነርሺፕ የምንለው ዘርፍ አለ። ሁለተኛው ከሲቪክ ማህበራት ጋር የተያያዘ ስራ ለሚሰሩ ወይም ሲቪክ ሊደርሺፕ የምንለው ነን ገቨርንመንታል ወይም ይሄ ከኤንጂዎች ጋር የተያያዘ ስራ ለሚሰሩ ወጣቶች እሱ ነው። ሶስተኛው በየትኛውም አይነት ደረጃ መንግስት መስሪያ ቤት ውስጥ የሚሰሩ ወይም ፐብሊክ ማኔጅመንት ብለን የምንለው ሶስተኛው ዘርፍ ነው እና በእነኚህ ሶስት ዘርፎች እድሜያቸው ከሀያ አምስት ዓመት እስከ ሰላሳ አምስት ዓመት የሆኑ ወጣቶች ማመልከት የሚችሉበት የስድስት ሳምንት የሊደርሺፕ ስልጠና ፕሮግራም ነው። ምንድን ነው? በዚህ ፕሮግራም በሁለት ሺ አስራ አራት ከኢትዮጵያ ያው በፈረንጆች አቋጠር በሁለት ሺ አስራ አራት ከኢትዮጵያ አስራ ሁለት ወጣቶች ነበረ በዚህ ፕሮግራም የተካፈሉት ከዛ ሁለት ሺ አስራ አምስት ላይ ዚሮ አስራ ሁለት ወጣቶች ተካፍለው ተመልሰዋል። በኋላ ሁለት ሺ አስራ ስድስት ላይ ሀምሳ አንድ ወጣቶች ናቸው በዚህ ፕሮግራም ተካፍለው የመጡት። ዘንድሮም ሀምሳ ወጣቶች ነው የሚካፈሉት። ያለን ኮታ ሀምሳ ነው፣ ለኢትዮጵያ የተሰጠው ኮታ። ስለዚህ በዛ መሰረት ያለውን ነገር ለማስታዋወቅ እየሞከርን ነው። ኢትዮጵያ ውስጥ በሙሉ የተለያዩ ቦታዎች ሁሉ እየሄድን ፕሮግራሙን ለማስታዋወቅ እየሞከርን ነው። እንግዲህ በየት በየት አካባቢ ሄዳችሁ አስተዋውቃችኋል? ምክንያቱም ወደ ገጠር አካባቢ ያሉ ልጆች የሚሰሙበት መንገድ ምንድን ነው እናንተ የተጠቀማችሁት? ሁል ጊዜም እንደምናደርገው እስከ ዛሬም እንደሱ ነው የምናደርገው። ምክንያቱም ፕሮግራሙን ያው ፕሮግራሙ ሁ ሁሉም ወጣቶች በኩል እንዲዳረስ ነው የምንፈልገው እና የፕሮግራሙም አንዱ እንደ ሪኳይርመንት የተቀመጠው ዳይቨርሲቲውን መጠበቅ አለበት። የአንድ ከተማ ላይ ብቻ ያሉ ወጣቶች የሚያገኙት እድል መሆን የለበትም በሚል ከመጀመሪያውም ጀምሮ በጣም ብዙ ቦታዎች እየሄድን ፕሮግራሙ እናስተዋውቃለን እና በአካል እየሄድን ከዚህ ቀደምም በፕሮግራሙ የተካፈሉ ወጣቶች ልምዳቸውን ሼር እያደረጉ ምን አገኘን የሚለውን ነገር የሚያካፍሉበት ለምሳሌ መቀሌ ላይ ነበረን ፕሮግራም፣ ጅማ ላይ ነበረን፣ ደቡብ ክልልም እንደዚሁ ሄደናል እና ከአርባ ምንጭ ጀምሮ አዋሳ ድረስ ሴሽኖች ነበሩን። ከዛ ውጭ ደግሞ በሙሉ ክልሎችም ሁሉም ጋር እንዲሰማ ያሉትን መድረስ የሚችሉትን የሬዲዮ ጣቢያዎች በሙሉ ተጠቅመን ፕሮግራሙን ስናስተዋውቅ ነው የቆየነው። ያመለከቱት ልጆች ምን ያህል ናቸው እንደው መረጃው ካለሽ? ምናልባት እሱን አሁን በትክክል ለማወቅ ምናልባት እንትኑ መዝጊያውን ቀን መጠበቅ ይኖርብናል እስከ ዛሬ ግን የነበረው ለምሳሌ ሁለት ሺ አስራ አራት ላይ ወደ አንድ ሺህ በላይ አፕሊኬሽኖች ነበሩ የተቀበልነው ነው አመልከቻዎች። ሁለት ሺ አስራ አምስትም ላይ እንደዚሁ ወደ አንድ ሺህ ዘጠኝ መቶ ገደማ አፕሊኬሽኖችን ተቀብለናል። አምና ደግሞ በጣም እንደዚሁ በጣም ትልቅ ስራ ነበር የሰራ ነው ፕሮግራሙን በማስተዋወቅ ደረጃ እና ለሶስት ሺህ የሚጠጋ አፕሊኬሽን ተቀብለን ነበር። ዘንድሮ ግን ትንሽ አሁን የኢንተርኔቱ ሁኔታ ትንሽ አስቸጋሪ ነገር ፈጥሯል። እርግጠኛ አይደለንም ምን ያህል ሊሆን እንደሚችል እና ብዙ ጊዜ ደግሞ አንዳንድ ሰው የመዝጊያ ቀኑን ጠብቆ ስለሚያመለክት አሁን ላይ ያለው ቁጥር ምናልባት ትክክለኛ ቁጥሩን ላይናገር ይችላል። በኢንተርኔት ችግር ምክንያት ብዙ ወጣቶች ላያመለክቱ ይችላሉ። በየአካባቢው ያሉት በፖስታ ቤት መላክ ይቻላል ወይ? እንደገና ደግሞ እንደዚህ ችግር ሲያጋጥም አገር አቀፍ የሆነ የኢንተርኔት ችግር ሲያጋጥም እናንተስ ቀኑን ወደፊት ትንሽ የማራዘም ሀሳብ አላችሁ ወይ? ያው የኢንተርኔት ችግሩ እንዳለ ነው። እንግዲህ ምንድን ነው፣ ያው ማራዘም አንችልም ምክንያቱም ይሄንን ነገር ዋሽንግተንም ካሉ የስራ ባልደረቦቻችን ጋር ተነጋግረን ነበር ያለውን ሁኔታ ማድረግ እንችላለን የሚለውን ግን፣ የኢትዮጵያ ውስጥ ብቻ አፕላይ የሚደረግ ፕሮግራም ስላልሆነ ለሁሉም አርባ ዘጠኝ ሰሃራ በታች ላሉ አፍሪካ ሀገራት ያለ እድል ስለሆነ ይሄ መዝጊያ ቀኑ ሊራዘም አልቻለም። ሌላው ደግሞ ይሄ ያው ኦንላይን ነው ራሱ አፕሊኬሽኑ፣ ሲስተሙ ኦንላይን ነው አፕላይ የሚደረገውና ያሊ ዶት ስቴት ዶት ጂኦቪ በኩል ኦንላይን ነው አፕላይ የሚያደርጉ ሰዎች ቀጥታ አፕላይ የሚያደርጉት እና በዛ የተነሳ የፔፐር አፕሊኬሽኖች ወረቀት አፕሊኬሽኖችን እንደዚሁ መቀበል አልቻልንም። ስለዚህ ለሚያምል አመልካቾች የምንመክረው ነገር ሰሞኑንም ስናደርግ የነበረው ነገር ደጋግሞ ምናልባት በተለያየ ሰዓት መሞከር ኔትወርክ የተሻለ ሊሆን ስለሚችል፣ በተለያዩ ሰዓታት ደጋግሞ መሞከር የሚለውን ነው እየነገርን ያለ ነው። ኦክቶበር ሀያ ስድስት ሮብለት ነው የአፕሊኬሽኑ መጨረሻ ቀን። በማመልከት ላይ ያሉ ሰዎች ካሉ እስከ መጨረሻው ቀን ባይጠብቁ። ላለው በጣም በጣም ትልቅ ትልቅ ፕሮግራም ነው። ሄደው የመጡ ፌሎዎች እንደሚነግሩን እጅግ በጣም ትልቅ እድል ነው። ምንድን ነው የተጠቀሙት? እናንተ ከእናንተ ጋር ግንኙነት አላቸው? አዎ፣ ያው ከተመለሱ በኋላ ከኛም ጋር ያላቸው ነገር ያው እንደቀጠለን የሚሆነው የተለያዩ መድረኮች ላይ ያገኙትን ነገር ያለ ያገኙትን ልምድ እንዲያካፍሉ እኛም ፕሮግራሞችን እናመቻቻለን። ይሄን እናገኘን ይሄን ተጠቀምን የሚሉትን ነገር እንዲያካፍሉ መድረኮችን እናመቻቻለን። እና እነሱን ከሚመስሉ ወጣቶች አንድ አይነት ችግሮች፣ አንድ አይነት የተለያዩ ሀሳቦችን ሼር ከሚያደርጉ ወጣቶች ጋር የሚፈጥሩት ኔትወርክ በጣም በጣም ትልቁ ነገር አድርገው የሚያነሱት እሱን ነው በብዛት እዛ አሜሪካን ሀገር ካሉ ኮንታክቶች ጋር ብቻም ሳይሆን እዚህ አፍሪካ ውስጥ ለአፍሪካውያን ችግሮች ለአፍሪካውያን የሆነ መፍትሄ እርስ በርስ ሼር የሚያደርጉበት እድል ይሄ ኔትወርክ መፍጠሩ ነው። እርስ በርስ ብዙ ሰው ቢጠቀም ደስ ይለናል። ብዙ ሰው ጋር መልዕክቱ ቢደርስ ደስ ይለናል። እና ትልቁ ነገር ደግሞ ሄዶ በፕሮግራሙ መካፈሉ ብቻ ሳይሆን ተመልሶ መጥተው የሚሰሩት ነገር ነው የሚጨምርላቸው ነገር ነው። እና ያ አብዛኛው ሰው ጋር ቢደርስ በጣም በጣም ደስ ይለናል። እና በጣም እናመሰግናለን እናንተን ስለደወላችሁ እኛም በጣም ነው የምናመሰግነው።